ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ። እና ከተለያየ የፈጠራ ሙያ ነው የተሰበሰበ ነው። ስለዚህ የዚህ የምሽቶቹ አንደኛ ዋነኛው ነው ነገር የተለያዩ አርቲስቶች ከተለያዩ ቦታ በተለያየ ዲሲፕሊን የመጣው አንድ ላይ አንድ የሚያደርገን ሀሳብ ዳዊት ሰቶን የሰማችሁት፣ አሁንኛ ጥበብ ምሽት የተሰኘ ወጣቶችን በኪነ ጥበብ ስራዎች እያዝናና የሚያስተምር ስብስብ መስራቾች መካከል አንዱ ነው። ስለ ስብስቡ ቆየት ብሎ ይነግረናል። የሀገር ስትመጣ ታውቃለህ፣ ትምህርት ቤት በአማርኛ አይደለም የምናወራ በእንግሊዝኛ ነው። ስራ ደግሞ ብዙዎቹ በአማርኛ አይደለም የምታወራው። ስለዚህ ቤት ካላወራ ብዙ አንዳንድ ቃሎች አሁን እኔ የቤት መጣ ምስተኛ ክፍለ ነው ዜመጣ አሁን ደግሞ የሰማናት መሐሌት መኮንን ነው። መሐሌት በዚህ በሰሜን አሜሪካ የምትኖር ወጣት የሕግ ባለሙያ ናት። ስለ ሙያዊ ህይወቷ ቆየት ብለን እንሰማለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ ሄደን አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። በትላንትና እለት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ኃላፊ ማርቲን ግሪፍትስ በኢትዮጵያ በግጭት ና በድርቅ ምክንያት ለተጎዱ የ40 ሚሊዮን ዶላር የገንዘብ በጀት መደቡ። የመንግስታቱ ድርጅት በወጣው መግለጫ መሰረት 25 ሚሊዮን ዶላር የሚሆነው ገንዘብ ከተቋሙ ማዕከላዊ የአደጋ ጊዜ ምላሽ ፈንድ ላይ የተነሳ ሲሆን 15 ሚሊዮን የሚሆነው ደግሞ በሀገር ውስጥ ለሰብአዊ ድጋፍ ተይዞ የነበረ ነው። ገንዘቡን የኢትዮጵያ መንግስት ኃይሎችና ና የትግራይ አማጽያን በሚዋጉበት በሰሜኑ የሀገሪቱ ክፍል ላይ እንዲውል የተመደበ ሲሆን እስካሁን ድረስም ከሰሜን ኢትዮጵያ ሁለት ነጥብ ሁለት ሚሊዮን የሚሆኑ ኢትዮጵያውያን መፈናቀል ቸውን ሮይተርስ ዘግቧል። ከዚህ በተጨማሪም ገንዘቡ በደቡብ ኢትዮጵያ ድርቅ እንዳይፈጠር ቅድመ ጥንቃቄ ለማድረግ የሚውል ነውም ተብሏል። በመግለጫው ላይ ግሪፍትስ በሚሊዮኖች የሚቆጠሩ ኢትዮጵያውያን ሀገሪቱ በሰብአዊ ቀውስ ውስጥ እየወደቀች ባለችበት ሁኔታ ውስጥ ሰዎች አፋፍ ላይ ነው ያሉት ሲሉ ተናግረዋል። የቡርኪና ፋሶ መንግስት እሁድ ለት በጸጥታ ኃይሎች ላይ በደረሰ ጥቃት ሰላሳ ሁለት የሚሆኑ ወታደራዊ ፖሊሶች ህይወት ማለፉን አስታወቀ። በጉዳዩ ላይ አስተያየታቸውን የሰጡ የፖለቲካ ተንታኞች በምዕራብ አፍሪካዊቷ ሀገር የጸጥታ ጉድለት ሁኔታዎች እየተባባሱ መምጣታቸውን በመግለጽ በተለይም ደግሞ ተቃዋሚዎች ሰልፍ ለመውጣት ማሳባቸው ያሰጋል ይላሉ። እሁድ ለት ጠዋት ጦርነት እጅግ ባደቀቃት ሷም በተሰኘችው አውራጃ ፖሊስ በጠዋት ፍተሻ የጀመረ ሲሆን በደረሰው ጥቃት 19 የፖሊ ያሉ ሰላፊዎችና አንድ ግለሰብ ወዲያውኑ ሕይወታቸው አልፏል። ትላንት ሰኞ የቡርኪና ፋሶ መንግስት የሟቾች ቁጥር 32 መድረሱን አስታውቋል። ቡርኪና ፋሶ እስላሚክ ስቴት ወይም እስላማዊ መንግስት ሲል ራሱን የሚጠራውን የአሸባሪ ቡድን አልቃይዳንና በአካባቢው ያሉ ሽፍቶችን እንደ ኤሮፓውያን አቆጣጠር ከ2015 ዓ.ም ጀምሮ እየተዋጋች የነበረ ሲሆን እስከዚህ እስከ ያዝነው አመት ድረስም ግጭቶች ቀንሰው መቆየታቸው ታውቋል። የቡርኪና ፋሶ የጸጥታ ተንታኝ የሆኑት መሐማዳ ሰዋዳጎ ይሄ ጥቃት የሽብር ቡድኖቹ ከባድና የተወሳሰቡ ጥቃቶችን የመምራት እንዲሁም ግጭቱን ከመንግስት ኃይሎች ጋር የማድረግ አቅም እንዳዳበሩ ማረጋገጫ ነው ብለዋል። የሀገሪቱ ፕሬዚዳንት የሆኑት ራች ካቦሬ የምረጡ እንቅስቀሳቸውን በአካባቢው ጸጥታ ለማምጣት ትኩረት እንደሚሰጡ የነበረ ሲሆን በአሁን ሰዓት እየደረሱ ያሉ ጥቃቶችም ማህበረሰቡ በሳቸው ላይ ቁጣ እንዲቀሰቅስ አድርጎታል። ይሁንና የገዢው ፓርቲ ኤምፒፒ ዋና ጸሐፊ የሆኑት ላሳኔ ስዋዶጎ ሰዎች እንዲታቀሱ ጠይቀዋል። ዋይት ሀውስ በትላንትናው ዕለት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ከቻይናው አቻቸው ጂ ጂንፒንግ ጋር በቀጥታ በሰብአዊ መብት፣ በምጣኔ ሀብት ውድድር፣ በታይዋን ጉዳይ ላይ በድረገጽ በግልጽ መወያየታቸውን አስታወቀ። ዋይት ሀውስ ዛሬ ባወጣው መግለጫ ፕሬዚዳንት ጆ ባይደን ዩናይትድ ስቴትስ ከአጋሮቿና ከወዳጆቿ ጋር በመሆን በ21ኛው ክፍለ ዘመን ግልጽ፣ ነጻና እኩልነት ላይ የተመሰረተ ዓለም አቀፍ ስርዓትን ለመዘርጋት እንዲሁም ጥቅሟንና እሴቷን ለማስጠበቅ እንደምትቆም አስምረውበታል ይላል። ሶስት ሰዓት ተኩል እንደፈጀ በተነገረው የድረገጹ ውይይት ላይ ፕሬዚዳንቱ ወቅታዊ የሆኑ ችግሮችን ከሀገር ውጭ ከአጋሮቻቸው ጋር እየሰሩ የሀገር ውስጥ መዋለ ነዋዮችም ላይ ቅድሚያ እንደሚሰጡ ማስታወቃቸው ተገልጿል። ይሁንና ባይደን በታይዋን ጉዳይ ላይ ሀሳባቸውን የቀየሩ ይመስላል። ትላንት ከዋይት ሀውስ የወጣው መግለጫ ዩናይትድ ስቴትስ ከታይዋን ነጻነት ጥያቄ በተለየ መልኩ የቻይናን አህዳዊ ፖሊሲ እንደምትደግፍ እና ሁኔታውን ለመቀየር በተናጠል የሚደረጉ ጥረቶች በታይዋን ያለውን የሰላምና የመረጋጋት ችግር እንደሚያባብሱ አስታውቀዋል። ይህም በቻይና በኩል እንደ መልካም ማረጋገጫ የሚወሰድ ይሆናል። በሌላ በኩል ጂ በሁለቱ ሀያል ሀገራት መካከል ያሉ እጅግ ብዙ ጉዳዮችን ያነሱ ሲሆን በሀገራቸው ጉዳይ ላይ አሜሪካና አለም አቀፉ ማህበረሰብ ያሳድሩታል ስላሉት ጫናና ፍርድ ጨምረው አንስተዋል። የሀገር ውስጥ ጉዳዮቻችን ላይ እየሰራን ለሰላምና ለልማት አለም አቀፍ ኃላፊነቶች ላይ ማተኮር አለብንም ብለዋል። በመጨረሻም ሩሲያ ያካሄደችው የጦር መሳሪያ ሙከራ በህዋ ላይ 1500 ስብርባሪዎችን በመፍጠር የህዋ ላይ ቆሻሻን የፈጠረ ሲሆን በዓለም አቀፉ የህዋ ጣቢያ ላይ ያሉ ሰባት አስትሮናውቶችን ሕይወት አደጋ ላይ ጥሏል ስትል ዩናይትድ ስቴትስ አስታወቀች። ስብርባሪዎቹ የተፈጠሩት ሩሲያ የገዛ አሮጌ ሳተላይቷን በሚሳኤል በመምታቷ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያስታወቀ ሲሆን የውጭ ጉዳይ ሚኒስቴር ቢሮ ቃል አቀባይ ኔድ ፕራይስ አደገኛ ኃላፊነት የጎደለውና ግድ የለሽ የሆነ ተግባር ሲሉ ሁኔታውን አውግዘውታል አድማጮች፣ ለማክሰኞ ምሽት የያዝኩላችሁ አጫጭር ዜናዎች እዚህ ላይ የተፈጸሙ ከቀሪ የጋቢና ቬ መሰናዳዎች ጋር ትዘልቁ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመው፣ እናመሰግናለን። በማዳመጥ ላይ እንዲሁም በመመልከት ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው ዘገባ እንሻገር። በሶስት ወጣት የጥበብ ባለሙያዎች የተጀመረው የአሁንኛ ጥበብ ምሽት ወይም ኮንቴምፖራሪ ናይትስ ከተጀመረ ሶስት ዓመቱን አስቆጥሯል። ከተለያዩ የጥበብ ዘርፎች የተውጣጡ ባለሙያዎችን ያካተተውና ሀገርና ሕዝብ እያሳለፏቸው ያሉ ከባድ ሁኔታዎችን በጥበባዊ ሁኔታዎች ሰላማዊ በሆነ መንገድ ለመግለጽም እየሞከሩ ይገኛሉ። ወጣቶቹ የደንገረመው ከቡድኑ መስራቾች መካከል አንዱ ከሆነው ከዳዊት ሰጥቶ ጋር የነበራት አጭር ቆይታ እንደሚከተለው ይቀርባል። የአሁነኛ ጥበብ ወይም ኮንቴምፖራሪ የጥበብ ዘርፍ በአሁን ጊዜ ያሉ አርቲስቶች በማህበረሰባቸው ውስጥ የሚያዩትን የሚያጋሩበት የጥበብ ዘርፍ ነው። አሁነኛ የጥበብ ስራዎችም የፈጠራ አድማሳቸው እየሰፋና የተለያዩ የጥበብ ውጤቶች ቅንጅትና ህብር የሚታይበት ነው። ከሁለት ዓመታት ተኩል በፊት በአዲስ አበባ የተመሰረተው ኮንቴምፖራሪ ናይትስ ወይም የአሁነኛ ምሽት በተለያዩ ጊዜያት የጥበብ ስራዎችን በማቅረብና አርቲስቶች ገንቢ የሆነ ሂስ የሚለዋወጥበት መድረክ በመሆን እያገለገለ ይገኛል። ከመስራቾቹ መካከል አንዱ የሆነው ዳዊት ሰጥቶ ስለ ቡድኑ አመሰራረት እንዲህ ያስረዳል። አሁን እኛ ምሽት ወይም ኮንቴምፕሪናይት ብለን የምንጠራውን የመሰረት ነው ሶስት ነን። ሶስታችንም ከተለያየ አይነት የስራ ወይም ደግሞ የፈጠራ ባለሙያዎች ነን። ሶስታችን ተነጋግረን ከተማችን ውስጥ ምንድን ነው የሚጎለውን ብናደርግ የተሻለ ነው ብለን ስናስብ፣ ያው እኔ እንደ ውዝዋዜ ባለሙያነቴ አንደኛው ችግር ወይም ደግሞ መፍትሄ የሌለው ነገር ብዬ የማስበው ወይም ደግሞ ያገኘውት ቦታዎች ማጣት፣ ከዛ ደግሞ ስራዎችን ካቀረብሽ በኋላ ከሰው ጋር የምትገናኙበት አቅርበን አጨብጭበን መለያየት ብቻ ሳይሆን ካቀረበን በኋላ ከስራው ጋር ያለንን ግንኙነት ለምን ስራውን እንደፈጠር ነው በምን መልኩ ወደፊት ልናሳደገው እንደምንችል ያሉትን ነገሮች ለመነጋገርም አስበን የጀመርነው ምሽት ነው። ስለዚህ በብዛት የአሁንኛ ምሽት ስናዘጋጅ ሾዎቹን ማዘጋጀት ፕሮግራሞቹ ከተዘጋጁ በኋላ ደግሞ አጨርጭቦ መለያየት ሳይሆን አርቲስቱ የራሱን ስራ ተናግሮ ተወያይተንበት ሀሳብ ተሰጣተንበት ነው መለያይ ነው። ይህንን ምሽት የፈጠርነው ሶስት ባለሙያዎች ነን። አንደኛ ሳራ ቡሽራ ትባላለች። ቪዥዋል አርቲስት ነች። እንዲሁም ፀሐፊ ነች። ሌላኛ አጋራችን ጀሲ ብረት ትባላለች እሷም እንደኔ የውዝዋዜ ሙያ ውስጥ ነው ያለችው። የአሁነኛ ምሽት አዘጋጆች ስራዎቻቸውን በየጊዜው ከተለያዩ ባለሙያዎች ጋር በመቀናጀት የሚያሳዩ ሲሆን ሌሎችም እድሉን እንዲያገኙ አብረን እንሰራለን ይላል። እኛ ከተለያየ የፈጠራ ሙያ ነው የተሰበሰብ ነው። ስለዚህ የዚህ የምሽቶቹ አንደኛ ዋነኛው ነገር የተለያዩ አርቲስቶች ከተለያዩ ቦታ ከተለያየ ዲሲፕሊን መጥተው አንድ ላይ አንድ የሚያደርገን ሀሳብ ወይም ደግሞ ንግግር መፍጠር ነው፣ በየምሽቱ ሀሳባችን። ስለዚህ እስካሁን ካልተሳሳትኩኝ ከሞላ ጎደል ብዙዎቹን ለማካተት ሞክረናል። ከጻፊዎች ጋር ሰርተናል። ከቪዥዋል ከሚሰሩት ጋር፣ ከአርክቴክቶች ጋር፣ ከሰርከስ ሰሪዎች ጋር፣ ከተወዛዋዦች ጋር፣ ከዲዛይነሮች ጋር፣ ከምንችለው በምንችለው መንገድ ከሁሉም የሙያ የፈጠራ ባለሙያዎች ጋር እየሰራን ያለ ነው። ይሄ ይሄኛው ለእኛ ትክክል ነው፣ ይሄኛው ለእኛ ትክክል አይደለም ብለን የምናስበው ነገር የለም። ለሁሉም ክፍት ነን። በየወሩ የወሩ መጨረሻ ሀሙስ ላይ እየተገናኘን የተለያዩ የፈጠራ ባለሙያዎች ማገናኘት፣ መነጋገር፣ ማውራት ነበረ ሀሳቡ ሰ የተወሰነ ከተጓዘም በኋላ ያ ሁኔታውን ጊዜውም ስለማይፈቅድ ኮቪድ-19 ያመጣው ማህበራዊ መራራቅ ጎጆ ወደ ተሰኘ የጥበብ ቆይታ እንዳመራ የሚናገረው ዳዊት ስድስት የሚሆኑና ከተለያዩ የጥበብ ዘርፍ ላይ ያሉ አርቲስቶች ስለ ኮቪድ-19 በተለያዩ የሀገሪቱ ቦታዎች ስላሉ መፈናቀሎች፣ እንዲሁም ግጭቶች የጥበብ ስራዎቻቸውን አዘጋጅተው ከደጋባዥ የጥበብ ቤተሰብ ጋር ማጋራታቸውንም ይገልጻል። ስለዚህ አሁን በቅርብ ያዘጋጀ ነው። ኮቪድ ከመጣ በኋላ ጎጆ የሚባል የፈጠራ ጊዜ ወይም ቆይታ ፈጥረን ነበር። እሱ ለሶስት ሳምንት የተዘጋጀ ነው። የተለያዩ አይነት የፈጠራ ባለሙያዎች አብረውን ነበሩ። ን የፈጠርንበት የቆይታ መርሃ ግብር የሚያዘጋጀን ብዙኛው ምክንያት ኮቪድ ነው። ሁላችንም በጣም የሚያስጨንቅ ጊዜ፣ የሚያስፈራ ጊዜ የነበረበት ወቅት ነው። ሁላችንም ከቤት አንወጣም፣ ያው ያለው ነገር ስለማይፈቅድ መገናኘትና ማውራት አንችልም። ስለዚህ በዚህ ምክንያት ጎጆን እስኪ ምንድን ነው የሚሰማን የሚለውን ነገር አስበን በሁላችንም በቤታችን ሆነን ምንድን ነው አዲስ ነገር ልንፈጥር የምንችለው የሚለውን ሀሳብ ይዞ የመጣ ነው። ያለውን ሁኔታ እንዴት ነው በቅበብ የምንገልጸው የሚለውን ያየንበት ወቅት ነበረ። እሱም ስራ ዌብሳይት ላይ በማድረግ ሁሉም የህብረተሰብ አካላት እንዲያዩት አድርገናል። ስለዚህ አሁን ወቅቱን እየጠበቅን በተወሰነ ጊዜ አንድ ጊዜ ነው የሚዘጋጀው ማለት ነው። ብዙ ነገሮች እየተፈጠሩ የነበሩበት ጊዜ ስለሆነ እንደዛ አይነት ሀሳብ ነበረ። ተሞል የሚፈጠረው ነገር አንድም ሆነ በሌላ ምክንያት ይመለከተናል። ምንድን ነው አንድ ያደረግነው ነገር እንደ አርክ ባለሙያ ወይም እንደ ጥበብ ባለሙያ የራሳችን ሆነች አጠር ያለች ምንድን ነው ተቃውሞ ወይም ደግሞ ሀሳባችን የሚሰማ አይነት ነገር ለራሳችን የሚሆን ያው ሌላ ግለት ውስጥ መግባትም ስለማንችል ስለማንፈልግም እንደዛ አይነት ነገር አቅርበናል። የራሳችን የሆነ አንዳንዴ ፈጠራ ላይ ሆነሽ ማታልፋቸው ነገሮች አሉ። ፈጠራ ላይ ነበር ነው እንዳልኩሽ፣ አርቲስት ሃጫሉ ህይወቱ ካለፈ በኋላ ነበር ያለውን ግለት እናቃለን፣ ስሜቶች እናቃለን። እና ማታልፋቸው ጊዜዎች ስለነበሩ ምንድን ነው የወሰንነው? የራሳችንን የሆነ መፈክሮች ይዘን ፍቅራችንን አሰምተናል። ይዘን ግን ያሰማነው ለራሳችን ለሰርክላችን ነው። የኮንተምፖራሪ ናይትስ ወይም የአሁነኛ ምሽት መስራቾች መካከል አንዱ የሆነው ዳዊት ሰጥቶ ስራቸው ዋና ዓላማው ቀና መልእክቶችን ማስተላለፍ እና ማበረታታት መሆኑንም አክሎ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ይደንን፣ ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮም የሚቀርብ ልዩ መርሃ ግብር ነው። ወደ ቀጣዩ ዘገባ እንሻገር። ነሐሌት መኮንን ዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ በሚገኘው ዊሊያምስ ኤንድ ጆንሰን የህግ ተቋም ውስጥ በተጽዕኖ ፈጣሪነትና የህግ ጠበቃነት የምታገለግል ወጣት ናት። በሙያው የመንግስትና የግል ተቋማትን የፋይናንስ አገልግሎት የሳይበር ደህንነትና የምርጫ ፋይናንስ ህጎችን አስመልክቶ የምክርና የጥብቅና አገልግሎት በመስጠትም ትሰራለች። ከደረጀ ደስታ ጋር ያደረገችው አጭር ቆይታ እንደሚከተለው ይደመጣል። ማህሌት መኮንን ዊሊያምስ ኤን ጆንሰን የተባለው የህግ ተቋም ውስጥ የመንግስትና የግል ተቋም በፋይናንስ አገልግሎት፣ በፕራይቬሲ ሳይበር ሴኪሪቲ ጉዳዮች ጠበቃ ናት። በዩናይትድ ስቴትስ ኮርፖሬሽኖች፣ የንግድ ማህበራትና ግለሰቦች ለፌዴራልና ለምርጫ ህጎች ስነ ምግባሮች እንዲገዙ ታማክራለች። ዊሊያም ኤን ጆንሰንን ከመቀላቀሏ በፊት በፌዴራል ደረጃ መድህን ላላቸው የብድር ማህበራት ወይም ደ ናሽናል አሶሲዬሽን ኦፍ ፌዴራል ኢንሹርድ ክሬዲት ዩኒየንስ ኤንኤፍሲዩ የቁጥጥር ጉዳዮች አማካሪ በመሆን ሰርታለች። በማህበራዊ ዘርፍም ለአረጋውያን ጉዳዮች መምሪያ አማካሪ ጠበቃ በመሆን አገልግላለች። የኢትዮጵያ አሜሪካውያን የህግ ባለሙያዎች ማህበር ፕሬዝደንት፣ የኢትዮጵያ ዳያስፖራ ፕሮፌሽናል ወጣቶች ተሳትፎ መሪን በመሆን በትውልደ ኢትዮጵያዊነት ማህበረሰቧን ታገለግላለች። የመጀመሪያና ሁለተኛ ዲግሪዎቿን የተከታተለችው እዚሁ አገር ሲሆን ከዊሊያም ኤን ሜሪ በህግ ሁለተኛ ዲግሪዋን አግኝታለች። የወጣትነት እድሜ ክልሉን ገና አልተሰናበተችውም። እዚህ አገር ስትመጣ የ11 ዓመት ልጅ ነበረች። አማርኛዋም ለክፉ አይሰጥም። አዎ፣ አማርኛ ያልተብላሸ። ቤትም እኔና እህቴ ቤተሰባችን አራት ነን። ቤት ወላጆቼ እና እኔና እህቴ ታላቅ እህት አላችኝ። እና ከመጣን ጀምሮ እዚህ ሀገር ስትመጣ ታውቃለህ፣ ትምህርት ቤት በአማርኛ አይደለም የምናወራ፣ በእንግሊዘኛ ነው። ስራ ደግሞ ብዙዎቹ በአማርኛ አይደለም የምታወራ። ስለዚህ ቤት ካላወራ ብዙ አንዳንድ ቃሎች አሁን እኔ እኔ ስመጣ አምስተኛ ክፍል ሆኜ ነው እዚህ መጣሁ። ስለዚህ ለሰዎች እንደውም እነግራቸዋለሁ የአምስተኛ ክፍል ግራመር ነው ያለኝ እስካሁን ግን እንደዛም ሆኖ እቤት ከወላጆቼ ጋር እና ከእቴ አማርኛ ብቻ ነው የምናወራው እና ለዛ ነው እስካሁን ድረስ አማርኛ ማውራት የምችለው። ከአስራ አንድ ዓመት ጀምሮ ቤታችን ትምህርት ቤት ስለማንችል፣ በስራም ስለማንችል ቤትና በስልክ የምናወራው በአማርኛ። ሎቢስቷ ወይዘሬት መሀሌት ሎቢስት ወይም ሎቢ ማለት ምን ማለት እንደሆነ ታብራራለች። ላቢ ማለት ሎቢስት ማለት የድርጅቶች የፌዴራል ፖሊሲ የስቴት ፖሊሲ አማካሪ ማለት ነው እንደ ከንሳልተንት ስርጉ ጉም ቀጥታ በእንግሊዝኛ ወደ አማርኛ ባይኖርም ስራው እንደዛ ነው። ማማከር ማለት የፌደራል ፖሊሲ የስቴት ፖሊሲ። አሁን እኔ የምሰራው ብዙ የፌደራል ነው። የኛም ድርጅት የሚሰራው የፌደራል ፖሊሲ ድርጅቶች የምናማከርበት ጉዳይ ነው እና በዛ ነው የምንሰራው፣ ግን የስቴትም አለ የስቴት የሚባል አብዮስ ፈርሞች አሉ። ሎቢስት ሲባል ብዙ ጊዜ ተገቡ ስራዎችን እንዲሰሩ ወይም አንድ ጉዳይ እንዲያስፈጽሙ ጥቅማ ጥቅሞችን በመስጠት በመደለል የመንግስት ባለስልጣናትን ና ተመራጭ የምክር ቤት አባላትን አንዳንዴም አገራትን እና መንግስታትን የመጫን የማግባባት ስራ እንደማሰራት ተደርጎ ይታያል። አው እንደውም ከዛ በፊትም ከመጥፎ ጀምረን ወደ ጥሩ እንሄድ እና ብዙ ጊዜ አንዳንድ ጊዜ ላቢስ የሚለው ቃል ጥሩ ምስል የሌለው ይመስላል። አንዳንድ ሰዎች መጥፎ አመለካከት ያላቸው በቲቪ ሚሁን በተመራጭ ሰው የሚሉት ነገር ነው። ብዙ ጊዜ የኮርፖሬት እና ለጥቂት ሀብታም የሆኑ ብቻ መንግስትም ይሁን ሀገርም ይሁን ድርጅቶች ይሁን የሚሰሩ ይመስላል። ተመራጭም ተጽዕኖ ያስደርሰዋል ለሚባል መጥፎ ሰው የሚያስብበት ሊኖር ይችላል እና ነገር ግን ሁሉም ሕግም ወይንም መንግስት ከግል ድርጅቶችና ከግለሰቦች ጋር ትርጉም ያለው የመረጃ ለመለወጥ የሚያደርጉበት ስራ የሚሰሩበት ይህንን ነው። በላዋቢስት ነው አይደለም፣ የምናመቻቸው በእኔ ስራ አሁን የምናመቻቸው ጠቃሚ የሆነ ጉዳዮችን ለተመራጩት ባለስልጣኖችና ለመንግስት ግስት አካላት አስታዋቂ ይሆናል። ይህም ግልጽና ሁሉም ተጠቃሚ የሚሆንበት ስራ ይፈጥራል ብለን ነው እኛ የምንሰራው እና ብዙ ነገሮች ቅድም እንደ መንሽን እንዳረግኩት አሁን እኛም ስራ የሚሰራበት ማለት ነው። በብዙ በተለያዩ ነገሮች ትሰራበታለ የጤና ፖሊሲ ከሆነም አንቅድም እንዳልኩት ሳይበር ሴኪሪቲ ፕራይቨሲ ሕጎች የሚወጡበት አንዳንድ ነገሮች ለተመራጭ ሰዎች የሚነግሩት ነገሮች አሉ። ምክንያቱም አንድ ሰው ከተመረጠ ሁሉንም ነገር ያውቃል ማለት አይደለም። ፖሊሲዎቹን አንዳንድ ነገሮችን ከህዝብ እና ከድርጅቶች ፊድባክ ወስዶ ነው ሕግ የሚፈጥረው ፖሊሲ የሚፈጥረው ማለት ነው። እና አቢስቶች እንደዛ ነው የምንረዳው መሀል ሆነን ማለት ነው የምናዘጋጀው፣ ለመንግስት እናቀርብበት ጉዳዮች አሉ። በብዙ ነገሮች እንዳሉ ብዙ ጊዜ አብረቸኋቸው የምትሰሯቸው ሰዎች ወይም ደንበኞቻችሁ ምን ምን አይነት ድርጅቶች ወይም ሰዎች ናቸው? እኔ የምሰራበት ብዙ ብዙ ድርጅቶች አሉ። በኛ ካምፓኒዎች በየጉዳዩ ነው ፓርትነሮቹ የሚሰሩበት ማለት ነው። እና እኔ የምሰራበት በገንዘብ አገልግሎት ማለትም ባንኮ እንደ ናን ባንክ የሆኑ ፋይናንሽል ኢንስቲቱሽኖች እነሱ አንዳንድ ህጎች የሚከታተሉት እነሱ ነው። ቴክኖሎጂ ካምፓኒዎች አሉ። ካምፓኒዎች ማለት አንዳንዶች ላፕታፕ የሚሰሩ ካምፓኒዎች ቴክኖሎጂ ካምፓኒዎች እንደነሱ ማለት ነው። እንደነሱ አይነት መስሪያ ቤትም እንረዳለን። ኤነርጂ ያሉ ኤነርጂ ካምፓኒዎች እነሱንም የምንረዳበት ጉዳዮች አሉ። እኔም ባልሰራበት ሌሎቹ ስራ ባልደረባዎች የሚሰሩበት ማለት ነው። እና በጣም አንዳንድ ካምፓኒዎች ደግሞ ያሉት የጤና ካምፓኒዎች፣ ሄልዝ ኬር ካምፓኒዎች ቫክሲን አሁን የሚሰሩት አንዳንዶቹ የእኛ ድርጅቶች እኛ የምንረዳቸው ድርጅቶች አሉ። እና አንድ ብቻ አይደለም። እኛ የምናደርገው በጣም ብዙ ብዙ ካምፓኒዎች አሉ። ብዙ መስሪያ ቤቶች በየጉዳዩ ነው። እነሱ አንዳንድ ጊዜ የቴክኖሎጂ ካምፓኒዎች የሆነው ሌላ ጉዳይ የጤና የጤና ጉዳይ የጤና ፖሊሲ ሊከታተሉ ይችላሉ። ስለዚህ በጣም የተለያዩ የተለያዩ ጉዳዮች ነው የምንሰራበት ካምፓኒዎች እንደጠቀስኳቸው እነሱ ሳምፕል ናቸው እንጂ ከዛ በላይ ብዙ የፖለቲካ ስራም የሚሰሩ ሎቢስቶች አሉ። እናንተ የፖለቲካ ስራዎችን አትሰሩም? እዚያ ውስጥ የላችሁም? አዎ፣ ሰው የፖለቲካ ስራ አሁን እኔ የካምፔን ማለት የፖለቲካ እንትን ፕራክቲስ ግሩፕ አለኝ፣ ግን የምረዳው የሚመረጡን ባለስልጣኖች ሳይሆን አሁን እዚህ ሀገር መስሪያ ቤቶች ቀጥታ ራሳቸው በገንዘብ ከፍለው ለመስራ የሚመረጡ ሰዎች ገንዘብ መሰጥ አይችሉም። መስሪያ ቤቶች ማለት ነው ግን ሌላ አካውንት ፖለቲካል አክሽን ኮሚቲ ይባላል። ሌላ አካውንት ከመስሪያ ቤቱ ጋር የተገናኘ አካውንት ፈጥረው ለሚመርጡት ተመራጭ ባለስልጣን ገንዘብ መስጠት ይችላሉ። ያ ህጉ አላው ያደርጋል። ስለዚህ እኛ የምናደርገው ኮምፕላይ እንዲያደርጉ ማለት ነው። ማለትም ህጉን እንዲከታተሉ እንረዳቸዋለን። ምን ምን ነገሮች ገንዘቡም ስንት ነው? ስንት ገንዘብ ነው መስጠት የሚችሉት? ከሰጡም እንዴት ነው ሪፖርት ማድረግ ያለባቸው? እንደዛ እያለን እኛ ፕራክቲስ አለን። እሱን ነው የምንረዳው በፖለቲካ በሱ በሱ ደረጃ ነው ምንረ አድማጮቻችን፣ ከሎቢስትና የህግ ባለሙያዋ ወይዘሪት መሐሌት መኮንን ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረ ገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። እጅ ደስታን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አረንጓዴ ሀሳቦች የስነ ምህዳር ባለሙያ በሆኑት አቶ ስሜን አድማሱና አቶ ሰለሞን ወርቆ የተመሰረተ የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል የበይነ መረብ ላይ አውታር ነው። ከዚህ በተጨማሪም ወጣቶችን የኢትዮጵያን የተለያዩ ጥብቅ የተፈጥሮ ገጸ በረከቶች እንዲጎበኙ የጋራ ጉዞዎችንም ያስተናዳል። ከአቶ ስሜን አድማሱ ጋር ያደረግኩትን አጭር ቆይታ በመቀጠል እናሰማቸዋለን። ዋና ለመቋቋሙ ምክንያት እንግዲህ የተፈጥሮ ሀብታችን እያየ ነው በጣም እየተመናመነ እየመጣ ያለ ትልቅ ሀብት ነው። ይህንን የተለያዩ የሀገሪቱ ክፍሎች ለስራ በምንንቀሳቀስበት ጊዜ እያስተዋል ነው የመጣ ነው ጉዳይ በመሆኑ መጠበቅ፣ መንከባከብ ለሚመጣው ትውልድ ማስተላለፍ ደግሞ የግድ አሁን ያለው ትውልድ ሊሰራው የሚገባ ስራ ነው ብለን በማመናችን በተቻለ መጠን የግንዛቤ ማስጨበጥ ስራ ለመስራት በሚል ነው። ምክንያቱም መንግስት በተወሰነ መልኩ የሚያደርጋቸው የጥበቃ እና የተፈጥሮ ሀብት የሪስቶሬሽን ስራ ወይም ደግሞ እንደዚ አይነት ስራዎች አሉ በእርግጥ ግን እነዛ በመንግስት የሚሰሩት ስራዎች ፈጥሮ ሀብቱን ለመጠበቅ ይረዳል ብለን ስላላሰብን በተወሰነ መልኩ የሌላው የህብረተሰብ ክፍልም አስተዋጽኦ ያስፈልጋል በሚል ነው። እንግዲህ የአረንጓዴ ሀሳቦችን ንሽኪኩም እንመሰረት የቻል ነው። የማህበራዊ መገናኛ መንገዶችን በመጠቀም የተለያዩ ሀሳቦችን እንደሚያጋሩ፣ የተለያዩ ምክሮችን እንደሚሰጡ ነግረውናል። በምን በምን ጉዳዮች ነው የእናንተ መረጃዎች የሚያተኩሩት? ሌሎች አገልግሎቶችስ አሉ ወይ? እንግዲህ በአብዛኛው የምናገራቸው መረጃዎች የጥበቃ ቦታዎችን የሚመለከት ነው። እኛ እዛ አካባቢ ሥራ ባለሙያዎች እንደመሆናችን መጠን ብሔራዊ ፓርኮች፣ የዱር እንስሳት መጠሪያዎች፣ ማህበረሰብ አቃፊ የጥበቃ ቦታዎች የምንላቸው የተለያዩ የጥበቃ ቦታዎች አሉ ኢትዮጵያ ውስጥ የተመሰረቱ በዛ አካባቢ እንግዲህ ዋነኛው ዋነኛው የተፈጥሮ ሀብት ስንል አብዛኛው የተፈጥሮ ሀብት ደግሞ ተከማችቶ የሚገኘው እነዚህ አሁን የጠቀስኳቸው ቦታዎች አካባቢ ላይ በመሆኑ እዚህ አካባቢ ላይ በምንንቀሳቀስበት ጊዜ ያየናቸው ችግሮችን መነሻ በማድረግ ለተለያዩ ባለድርሻ አካላት፣ የማህበረሰብ ክፍሎች ስለ ዱር እንስሳት ሀብታችን ምን ይመስላል ከዚህ በፊት የነበረው የዱር እንስሳት ሀብታችን አሁን ያለው የዱር እንስሳት ሀብቶች ፓርኮቹ ጥበቃ ቦታዎች ሌሎቹም ያሉበት ሁኔታ ምን ይመስላል? ሐይቆቻችን በምን አይነት ደረጃ ላይ ነው የሚገኙት? የደን ሽፋኑ ምን ይመስላል? እንደዚህ አይነት የተመሳሰሉ ነገሮች ናቸው። በጥበቃ ቦታዎች ዙሪያ የሚኖረው ማህበረሰብ በራሱ አኗኗሩ ምን ይመስላል? የሚሉትን ነገሮች ነው። ለተለያዩ ተለያዩ የባለድርሻ አካላትን ተጠቃሚዎች ስናሰራጭ የነበር ነው። እግዚአብሔር ብቻውን በቂ አይደለም በሚል አሁን የሰስተናብል ትራቨል ወይም የበዘላቂነት ያለው ወይም ሪስፖንስብል ኃላፊነት የሚሰማው አይነት ጉዞዎችን ወደ ጥበቃ ቦታዎች ስናደርግ ነበረ ባለፈው አመት ማለት ነው ከሁለት ሺህ አስራ ሁለት ኮሮና ከመምጣቱ በፊት የተወሰኑ ጉዞዎችን አድርገናል። ወደ አንድ አራት የጥበቃ ቦታዎች ብሔራዊ ፓርኮች ላይ እሱን ስንሰራ ነበር። የኮሮና ቫይረስ መጥቶ ትንሽ ስራችንን አስተጓጎለው እንጂ ሌሎች የጉዞውን ፕሮግራም ወደ ሪሞት የሚባሉ ብሔራዊ ፓርኮች ወደዛ ድረስ ለመውሰድ ሌሎች የማማከር አገልግሎቶች በተለይ ይሄ የዲቨሎፕመንት ፕላኖች አሉ፣ የልማት እቅዶች አሉ ወደዚህ ወደ ወደ ጥበቃ ቦታዎች አካባቢ በጣም ያለሙ ቦታዎች የሚባሉት አካባቢዎች ላይ እዛ አካባቢ የሚሰሩ ልማት ስራዎች ተፈጥሮ ሀብቱን በማይጎዳ መልኩ የሰውን የአኗኗር ሁኔታን በማይቀይር መልኩ በተወሰነ መልኩ ዊንዊን በሆነ የተመጋገበ አይነት ስራዎች እንዲሰሩ የማማከር አገልግሎትን እሱንም እንሰጣለን። ብዙ ባልተሰራበት መስክ እንደ መንቀሳቀሳችሁ የአካባቢ ጥበቃን የሚመለከቱ አሳሳቢ እውነታዎችን ለመረዳት የቻላችሁም ይመስለኛል። በዚህ ሰዓት እያዳመጡን ያሉ በርካታ ወጣቶች በአካባቢ ጥበቃ ስራዎች ውስጥ መሳተፍ ይገባቸዋል የሚያስብሉ ሀገራዊ አደጋዎችና ምክንያቶች አሉ ወይ? እንግዲህ ይሄ በጣም በቀላሉ የሚታይ ማንኛውም ሰው ሂዶ ሊገነዘበው የሚችል ጉዳይ ነው ምናልባት አዋሽ ብሔራዊ ፓርክ ጎብኚዎች ኢትዮጵያውያን ሂደው እዛ ያሉ የቆዩ የጥበቃና ቁጥጥር ባለሙያዎችን እንዲጠይቋቸው፣ የዛሬ ሰላሳ አመት አርባ አመት አዋሽ ብሔራዊ ፓርክ ምን ይመስል ነበረ የሚለውን ነገር ቁጭ ብለው ከነዛ ሰዎች በመስማት አሁን ደግሞ ያለውን አዋሽ ብሔራዊ ፓርክ በማየት ማወዳደር ይቻላል። የዱር እንስሳት ሀብታችን እጅግ በጣም በከፍተኛ ሁኔታ ተመናምኖ ተመናምኗል። ኢትዮጵያ ውስጥ በጣም በቅርቡ ምናልባት የተለየ የጥበቃና ቁጥጥር ስልጭ ተከትለን ፕሮቴክት ማድረግ ካልቻለን ሊጠፉ የሚችሉ ትላልቅ አጥቢዎች አሉ። ልክ አሁን ራይኖ ኢትዮጵያ ውስጥ ከታየ ምናልባት ሰላሳ ዓመት ከዛ በላይ ነው ነው የሚባለው። ምናልባት ከተወሰነ ዓመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ የዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ከዛ በተጨማሪ እነዚህ ትላልቅ ብቻ ሳይሆኑ ሌሎች የዱር እንስሳትም ከፍተኛ የሆነ አደጋ ተደቅኖባቸዋል። ብሔራዊ ፓርኮች በልቅ ግጦሽ፣ በሰፈራ፣ በእርሻ በተለያየ አይነት የልማት እንቅስቃሴዎች በከፍተኛ ሁኔታ ጉዳት እየደረሰባቸው ያሉ ያሉ አሁን እንደዛ ሁኔታ ላይ ነው የሚገኙት። እና ባሌም ተራሮች ብሔራዊ ፓርክ መውሰድ ይቻላል። የአብጃታ ሻላ ብሔራዊ ፓርክ መውሰድ ይቻላል። ሰሜን ብሔራዊ ፓርክ መውሰድ ይቻላል። ያሉት የዱር እንስሳት ቁጥር ብርቅዬ የሚባሉት የዱር እንስሳት ቁጥር በተለይ ሰሜንና ባሌ የሚገኙት ቁጥራቸው ይህን አክል የምንኮራራበት አይነት ቁጥር አይደለም። እነዚህ አይነት አደጋዎች አሉ። ብሔራዊ ፓርኮቻችንን ልናደን የምንችለው ደግሞ በመንግስት ወይም አንድ ተቋም በሚሰራው ስራ ብቻ ሳይሆን ከፍተኛ የሆነ የኢትዮጵያውያን በተለይ ደግሞ የወጣቱ ድጋፍ አድማጭና ተመልካቾቻችን ከአቶ ሰሜነ ጋር ያደረግነው ቆይታ ሙሉ ክፍል በማህበራዊ ገጻችን በኩል የሚዳረስ ይሆናል። አሁን የዕለቱን አጭር ሙዚቃ የምንሰማበት ሰዓት ላይ ደርሰናል። እሱ ባለው ይታየው። ሁለቱን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።